ስፖርት ጤና ስጥልኝ። አድማጮች እንደምንሰንብታችኋል። በአውሮፓ ታላላቅ የእግር ኳስ ቡድኖች የዘንድሮ ውድድር ማሳረጊያ በሳምንቱ መገባደጃ ላይ እምባና ሳቅ ሲፈራረቅ ተስተውሏል። ጠንካራ ቡድኖች ድል በድል ተቀዳጅተው ለሌላ ድል ሲገሰግሱ፣ መከረኞች በሽንፈት ብዥታ ተዥረብርበው ቁልቁል ወርዷል። ዝርዝር ይኖረናል። በማራቶን የሩጫ ውድድር ኢትዮጵያውያኑ ካናዳ ውስጥ በወንድም በሴትም ማን በግሮም ብሏል። አጫጭር ዘገባዎችን ማካተናል። አብራችሁን ቆዩ። በቅድሚያም አትሌቲክስ፣ ኦቶዋ ካናዳ ውስጥ ትናንት በተከናወነ የማራቶን የሩጫ ውድድር ኢትዮጵያዊቷ አበሩ መኩሪያ ውድድሩን በ2 ሰዓት ከ25 ደቂቃ ከ30 ሰከንድ በማጠናቀቅ አንደኛ ወጥታለች። አበሩ ውድድሩን ያጠናቀቀችበት የትናንትናው ሰዓት በዓለም አቀፍ የአትሌቲክስ ፌዴሬሽኖች ማህበር የሲልቨር ሌብል የጎዳና ውድድር ታሪክ ሁለተኛው ፈጣኑ ሰዓት ተብሎ ተመዝግቦላታል። በትናንቱ የኦቶዋ የማራቶን ሩጫ የወንዶች ፉክክርም አሸናፊ የሆነው ኢትዮጵያዊው ግርማይ ብርሃኑ በ2 ሰዓት ከ8 ደቂቃ ከ14 ሰከንድ በመግባት አንደኛ ሆኗል። ኦቷ ካናዳ ውስጥ በወንዶችም በሴቶችም የተከናወኑ የማራቶን የሩጫ ውድድሮችን ለሦስት ተከታታይ ዓመታት በመደዳ ያሸነፈችው ኢትዮጵያ ናት። የጀርመን ቡንደስሊጋ የእግር ኳስ ግጥሚያ የዘንድሮ ውድድር ቅዳሜ ዕለት ተጠናቋል። ቀደም ሲል ዋንጫውን በእጁ ማስገባቱን ያረጋገጠው ባየር ሚንሽን ውድድሩን በአንደኛነት ያጠናቀቀው በአጠቃላይ 79 ነጥብ በመሰብሰብ ነው። ባየር ሚንሽን ከትናንት በስቲያ ማይንትስን ሁለት ለባዶ አሸንፏል። ቮልስቡርግ ባየር ሚንሽንን ተከትሎ በቀጥታ ለሻምፒዮንስ ሊግ የቀጣይ ዙር አልፏል። በአውስቡርግ 3 ለአንድ የተቀጣው ቦሩሲያ ሚንሽን ግላድባህ በደረጃ ሰንጠረዡ ሦስተኛ ሆኖ በማጠናቀቁና የሻምፒዮንስ ሊግ ተሳታፊ በመሆኑ ተጽናንቷል። አራተኛ ደረጃ ይዞ ያጠናቀቀው ባየር ሌቨርኩሰን ለሻምፒዮንስ ሊግ የማጣሪያ ጨዋታ መግባቱን አረጋግጧል። ቦሩሲያ ዶርትሙንድ ቬርደር ብሬመንን 3 ለ2 ረትቷል። በደረጃ ሰንጠረዡ ግን ሰባተኛ ሆኖ በማጠናቀቁ በሚቀጥለው የውድድር ዘመን በአውሮፓ ታላላቅ ግጥሚያዎች ላይ ተሳታፊ አይሆንም። በአውሮፓ ታላላቅ ግጥሚያዎች ላይ ለመሳተፍ በጀርመን ቡንደስሊጋ ቢያንስ ስድስተኛ ሆኖ መጨረስ ያስፈልጋል። 48 ነጥብ በመሰብሰብ ስድስተኛ ሆኖ ያጠናቀቀው ሻልከ በአንድ ነጥብ ከሚበልጠው አውስቡርግ ጋር ወደፊት ለአውሮፓ ሊግ ውድድር ማጣሪያ ማለፉን አረጋግጧል። ባለፈው ሳምንት ከዜሮ ተነስቶ ሀምቡርግን ሁለት ለአንድ በማሸነፍ ከተሰናባች ወደ ወራጅ ቀጠናው አስራ ስድስተኛ ደረጃ ከፍ ብሎ የነበረው ሽቱትጋርት ቅዳሜ ዕለት እድለቢሱ ለቢሱ ፓደርቦንን ሁለት ለአንድ ሸኝቶ ከቡንደስሊጋው ከመሰናበት ስጋት ሙሉ ለሙሉ ነፃ ሆኗል። ለዘንድሮ ውድድር ከታችኛው ዲቪዚዮን ወደ ቡንደስሊጋው ብቅ ብሎ የነበረው ፓደርቦን በቡንደስሊጋው ለመቆየት ከባለፈው ሳምንት ጀምሮ ጨል ጨልትል የነበረችው እጅግ ደብዛዛ ተስፋ ይዞ ከትናንት በስቲያ ወደ ሜዳ ቢገባም ድርግም ብላ ጠፍታበታለች። ፓደርቦን የትናንቱን ጨዋታ የግድ አሸንፎ የሃምቡርግን ሽንፈት መናፈቅ ብቻ አይደለም፣ መማፀን ነበረበት። ናፍቆቱም ሆነ ተማጽኖ ግን አልሰመረም። በቡንደስሊጋው የመጨረሻ 18ኛ ሆኖ በማጠናቀቁ ከቡንደስሊጋው የመሰናበትን መራራ ጽዋ ባይወድም በግድ ጨልጦ በመጣበት እግሩ ወደ ታችኛው ሁለተኛ ዲቪዚዮን ተመልሷል። 17ተኛውን ያጠናቀቀው ፍራይቡርግ በሃኖቨር ሁለት ለአንድ ተቀጥቷል። የፓደርቦንን እግር ተከትሎ ቡንደስሊጋ ደና ሰንብች ብሏል። ባለፉ ሳምንት ከመጨረሻ ጠርዝ ፓደርቦንን ብቻ በልጦ በ17ኛ ደረጃ ከቡንደስሊጋው የመሰናበት ሰቀቀን ውስጥ የነበረው የሰሜን ጀርመኑ ሃምቡርግ ከሰቀቀኑ ተርፏል። የሞት ሽረት ብሎ ወደ ሜዳ የገባው ሃምቡርግ ሻልከን ሁለት ለዜሮ ድል በመንሳቱ በቀጥታ ከቡንደስሊጋው ባይሰናበትም ከስጋት ግን አልዳነም። ሃምቡርግ በቀጣዩ የቡንደስሊጋ የውድድር ዘመን ተሳታፊ ለመሆን ከታችኛው ዲቪዚዮን ሶስተኛ ሆኖ ካጠናቀቀው ከኤስሲ ቡድን ጋር መጋጠም ይጠበቅበታል። ያም ብቻ አይደለም፣ ማሸነፍ ይኖርበታል። ያኔ በቡንደስሊጋ ቆይታው ይረጋገጥለታል። ከሁለተኛ ዲቪዚዮን አንደኛና ሁለተኛ ሆኖ በማጠናቀቅ በቡንደስሊጋው ቀጣይ የውድድር ዘመን የመሳተፍን ክብር የተጎናጸፉት ዳርምሽታትና ካርልስሩህ የፍራይቡርግና ፓደርቦንን ቦታ ተረክቧል። የአይንትራክት ፍራንክፉርቱ አሌክሳንደር ማየር በ19 ግቦች ኮከብ ግባግቢ ሆኗል። የባየር ሚንሽኖቹ ሮበርት ሌቫንዶቭስኪና አሬን ሮበን 17 ከመረብ ያረፉ ኳሶች አሏቸው ሁለተኛ ኮከብ ግባግቢ ሆነው አጠናቋል። በተለይ ሆላንዳዊው አሬን ሮበን ጉዳት ባይደርስበት ኖሮ ምናልባትም የኮከብ ግባግቢነቱ ደረጃ ለውጥ ሊኖረው ይችል ነበር። የቦሩሲያ ዶርትሙንዱ ፒየር ኤሜሪክ እና የቮልስቡርጉ ባስ ዶስት 16 አግብተው በጋራ ሶስተኛ ለመሆን ችሏል። በእንግሊዝ ፕሪምየር ሊግ መሪው ቼልሲ ትናንት ሰንደርላንድን 3 ለአንድ በመቅጣት የውድድር ዘመኑን በድል ቋሽቷል። ቼልሲ ከፕሪምየር ሊግ የዋንጫ ድል ባሻገር በቀጣዩ ዘመን የሻምፒዮንስ ሊግ ውድድር አላፊ መሆኑ የደጋፊዎቹ ደስታ እጥፍ ድርብ ሆኖ እንዲቆይ አስችሏል። በ79 ነጥብ ሁለተኛው ሆኖ የጨረሰው ማንቸስተር ሲቲ ትናንት ሳውስሀምተንን ሁለት ለምንም አሸንፏል። በፕሪምየር ሊጉ ሶስተኛው ነው ያጠናቀቀው አርሰናልን ይዞ ቸልሲን በመከተል ወደ ሻምፒዮንስ ሊግ ያቀናል። አርሰናል ትናንት በመጨረሻው የፕሪምየር ሊግ ውድድር ዌስት ፕሮሚች አልቢኖን አራት ለአንድ ድባቅ መጥቷል። ከዚህ ቀደም ተገናኝተው አርሰናል አራት ለባዶ ማሸነፉ ይታወሳል። በትናንትናው ግጥሚያ ቲዮ ዋልኮት ሃትሪክ ሰርቷል። በውድድር ዘመኑ ፍጻሜ አርሰናል ከማንቸስተር ሲቲ የተበለጠው በአራት ነጥብ ነው። ቸልሲ ግን በ12 ነጥብ ርቆት ነው ያጠናቀቀው። ከሁል ሲቲ ጋር ትናንት በድጋሚ ተገናኝቶ በተመሳሳይ ያለምንም ግብ በመለያየት ነጥብ የተጋራው ማንቸስተር ዩናይትድ ለሻምፒዮንስ ሊግ ውድድር በቀጥታ ባያልፍም ማጣሪያ ውስጥ መግባት ግን ችሏል። በዘንድሮ የውድድር ዘመን አጓጉል ሽንፈቶችን ሲያስተናግድ የከረመው ሊቨርፑል ትናንት በስቶክ ሲቲ ውርደትን ተከናንቧል። ከዚህ ቀደም አምስት ለዜሮ የቀጣውን ቡድን ለመበቀል ቋምጦ ወደ ብሪታንያ ስታዲየም ያቀናው ሊቨርፑል ዳግም የስድስት ለአንድ የውርደት ካባ ሲደረብለት ከ27,000 በላይ ታዳሚዎች ስታዲየም ተገኝተው ታዝቧል። ሊቨርፑል አምስተኛውን ካጠናቀቀው ቶትናም ሆትስበርግ ጋር ለአውሮፓ ሊግ መሳተፍ መቻሉ በእርግጥ መጽናኛ ሳይሆንለት አልቀረም። ለሊቨርፑል ብቸኛዋን ግብ ያስቆጠረው ስቴፋን ጄራርድ ነው። የእንግሊዝ ፕሪምየር ሊግ የዘንድሮ ኮከብ ግባግቢ የማንቸስተር ሲቲው ሰርጂዮ አጎየሮ ሆኗል። 26 ከመረብ ያረፉ ኳሶች አሉት። የቶትናም ሆትስፐሩ ሃሪኬን በ21 ግቦች ተከትሎታል። የቼልሲው ዲየጎ ኮስታ በ20 ግቦች ሶስተኛ ደረጃን አግኝቷል። በስፔን ላ ሊጋ የዋንጫ ባለድሉ ባርሴሎና ቅዳሜ ዕለት ከዲፖርቲቮ ላኮሩና ጋር ሁለት እኩል በመለያየት ያገኛት አንድ ነጥብን ደምሮ በ94 ነጥብ ውድድሩን አጠናቋል። ሪያል ማድሪድ ጌታፌን 7 ለ3 በሆነ ሰፊ ልዩነት በመርታት በ92 ነጥብ ጨርሷል። አትሌቲኮ ማድሪድ ከግራናዳ ጋር ያለምንም ግብ ተለያይቷል። በ78 ነጥብ ሦስተኛ ሆኖ ከነ ባርሴሎና እና ሪያል ማድሪድ ጋር ለሻምፒዮንስ ሊግ ማለፉን አረጋግጧል። ቫሌንሺያ በሻምፒዮንስ ሊግ ለመሳተፍ በማጣሪያው ይወዳደራል የጣሊያን ሴሪያ የመጨረሻ ዙር ውድድር የሚከናወነው የፊታችን እሁድ ነው ጁቬንቱስ የዋንጫው ባለቤት የሻምፒዮንስ ሊግ ውድድርም አላፊ መሆኑን ካረጋገጠ ሰነባብቷል ሰባ ነጥብ ያለው ሮማና በአራት ነጥብ ዝቅ ብሎ የሚከተለው ላትሲዮ የሻምፒዮንስ ሊግ ተሳታፊነት ቦታቸውን ለማስጠበቅ ይፋለማሉ ሮማ ከፓሌርሞ ላትሲዮ ከኔፓል ጋር ነው የሚጋጠሙት በፎርሙላ 1 የሞናኮ ግራንድ ፕሪ የመኪና እሽቅድምድም በአጠቃላይ ነጥብ ጀርመናዊው ኒኮ ሮስበርግ አንደኛ በመሆን አሸንፏል። ሌላኛው ጀርመናዊ ሰባስቲያን ፌትል በሁለተኛነት ሲያጠናቅቅ የብሪታንያው ሌዊስ ሃሚልተን ሶስተኛ ወጥቷል። የኢትዮጵያ ብሔራዊ የእግር ኳስ ቡድን አዲሱ አሰልጣኝ ዮሐንስ ሳህሌ ለመጀመሪያ ዙር ልምምድ የመረጧቸውን ተጫዋቾች ማንነት ይፋ አድርጓል። ግብ ጠባቂው ታሪክ ጌትነትን ጨምሮ ሰባት ተጫዋቾች አሰልጣኙ ቀድሞ ያሰለጥኑት ከነበረው የደደቢት ቡድን መካተታቸውን የኢትዮጵያ እግር ኳስ ፌዴሬሽን በኢሜይል በላከው መልእክት አስታውቋል። በኮሎኝ ከተማ ሊከናወን የታቀደው የኢትዮ ጀርመን የእግር ኳስ ውድድር የቅዳሜ ሳምንት እንደሚጀምር አዘጋጆቹ ጠቅሷል። የዝግጅቱ መታሰቢያ በሊቢያና በደቡብ አፍሪካ እንዲሁም በየመን ጉዳት ለደረሰባቸው ወገኖች እንደሚሆን ተገልጧል። አድማጮች፣ የስፖርት ጥንቅራችን በዚህ ይጠናቀቃል። ማንተጋፍቶት ስለሽ ስለሽነኝ። አስተያየቶቻችሁ አሁንም አይለን። መልካም ጊዜ። ጤና ይስጥልኝ።